ኢትዮጵያ ውስጥ በቀጠለው ሁከት የቀላቀለ ተቃውሞ ወቅት አንዲት አሜሪካዊት ተገደሉ። አሜሪካዊቱ በዚህ የወቅቱ ሁኔታ ውስጥ የተገደሉ የመጀመሪያ የውጭ ጪ ዜጋ መሆናቸውን አሶሲትድ ፕሬስ ዘግቧል። በኢትዮጵያ የዩናይትድ ስቴትስ ኤምበሲ ባወጣው መግለጫ አሜሪካዊቱ ትናንት ከአዲስ አበባ ወጣ ባል አካባቢ በመኪና እየተጓዙ ሳሉ ባልታወቁ ሰዎች በመኪናው ላይ በተወረወረ ድንጋይ ተመተው በደረሰባቸው ጉዳት ህይወታቸው ማለፉን አስታውቋል። አሜሪካዊቱ በጸረ መንግስት ተቃውሞ ውጥረት ላይ ወደሚገኘው የኦሮሚያ ክልል ቡራዩ አካባቢ እየተጓዙ የነበሩ የግብርና ኤክስፐርት መሆናቸውን ነው ኤፒ የተናገረው አንድ የኢትዮጵያ መንግስት ባለስልጣን እንደገለጹት የኦሮሚያ ክልል መንግስት ቃል አቀባይ አቶ ፈቃዱ ተሰማ ወደ ቡራዩ የተጓዘው የግብርና ባለሙያዎቹ ቡድን በወቅቱ የፖሊስ ጥበቃ አልጠየቀም ነበር ማለታቸውን ኤፒ ጠቅሶ ዘግቧል መለስካቸው አመሀ ዝርዝሩን አድርሶናል ኤምባሲው ዛሬ ለቪኦኤ በኢሜይል እንዳስታወቀው ትናንት ከቀትር በኋላ በአዲስ አበባ አካባቢ አንድ የመጓጓዣ መኪና ባልታወቁ ሰዎች በድንጋይ መደብደቡን ይገልጻል አክሎም ከተጓዦቹ መካከል አንዲት የዩናይትድ ስቴትስ ዜጋ ከተወረወሩ ድንጋዮች በአንደኛው ክፉኛ ተመታለች ይህች አሜሪካዊት በደረሰባት ጉዳት ሳቢያም ሕይወቱ አልፏል ሲል ይኸው የኢሜል መልእክት አጭር ይዘቱን ይቋጫል። በመኪናው ላይ የድንጋይ ድብደባ የደረሰው በአዲስ አበባ ከተማ አካባቢ የት እንደሆነ፣ በመኪና ውስጥ ስንት ተጓዦች እንደነበሩ፣ ዜግነታቸው፣ የሟቿን ስምና የመሳሰሉትን ዝርዝር መረጃዎች ኤምባሲው ለጊዜው ለመግለጽ አልፈለገም። ዝርዝሩ እንዳገኘን እናቀርባለን። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ